ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሀሪክ ይጎብኙ። በሚሊዮኖች የሚቆጠሩ ኢትዮጵያውያን አንድም የተሻለ ኑሮ ወይም ለውጥ ፍለጋ፣ ሁለትም በአገር ውስጥ መኖር የማያስችል አስገዳጅ የፖለቲካ ሁኔታ ወይም ደግሞ በትምህርትና በመሳሰሉት ጉዳዮች ካገር ወጥተዋል። ከአውስትራሊያ እስከ ደቡብ አሜሪካ፣ ከእስያ እስከ አውሮፓ ከመካከለኛው ምስራቅ እስከ አረብ ሀገራት ብሎም በዚሁ በአህጉራችን አፍሪካ ኢትዮጵያውያን የሌሉበት የለም። በያሉበት ሆነው ቤተሰብና ወገንን ከመደጎም ባለፈ ትልልቅ በሚባሉ አገራዊ ጉዳዮች እውቀታቸውንና ገንዘባቸውን ያበረክታሉ። በየሚኖሩበት አገር የህዝባቸውና የኢትዮጵያ አምባሳደር ሆነው አገር ያስተዋውቃሉ። እንዳስፈላጊነቱም በኢትዮጵያ መንግስትም ይሁን ፖለቲከኞች የሚፈጸሙ በደሎችን የዓለም ማህበረሰብ እንዲያውቅ ያደርጋሉ። በአገራዊ የፖለቲካ የኢኮኖሚና የማህበረሰባዊ ጉዳዮች ላይ ተሳትፈው ለውጥ እንዲመጣና አገራቸው ከያሉበት አገር ተርታ ትመደብ ዘንድ ይታትራሉ። ከነዚህ ጉዳዮች አንዱ የአገር ምልክት ተደርጎ የሚወሰደው የአባይ ግድብ ላይ እየተደረገ ያለው ተሳትፏቸው ተጠቃሽ ነው። ታላቁ የኢትዮጵያ ህዳሴ ግድብ አንድም የኢትዮጵያን የዲፕሎማሲ ነባራዊ ሁኔታ የሚቀይር ሁለትም የኢኮኖሚና ማህበራዊ ግስጋሴን የሚያጎለብት በመሆኑ ብዙ ኢትዮጵያውያንና ትውልደ ኢትዮጵያውያን የቻሉትን አስተዋጽኦ እያደረጉ ይገኛሉ። ዲያስፖራው እያደረገ ያለውና ሊያደርገው ከሚገባው አስተዋጽኦ መሃል ለአባይ ግድብ ድርድር የዓለም አቀፉን ማህበረሰብ ግንዛቤ መቀየር ነው። በተለይ በግብጽ በኩል ለሺህ ዓመታት ሲሰራበት የኖረው የተዛባ መረጃ ኢትዮጵያ የምታበረክተውን የውሃ መጠን ቀርቶ እንጥፍጣፊ እንዳታገኝ ያለመ ነው። የኢትዮጵያ መንግስት ከግብጽና ሱዳን ጋር ለሚያደርገው ድርድርም ሆነ ዓለም አቀፉ ማህበረሰብ የያዘውን የተዛባ ግንዛቤ ለመቀየር እንዲቻል ዲያስፖራው በእውቀትና በትክክለኛ መረጃ ላይ በተመሰረተ የአድቮኬሲ ስራ አስተዋጽኦ ሊያደርግ ይገባል። ይህ መሆን ይችል ዘንድ የኢትዮጵያ ዲያስፖራ ኤጀንሲ ከሰሞኑ አንድ ወርክሾፕ አዘጋጅቶ ነበር። ኤጀንሲው ዋና ዳይሬክተር ወይዘሮ ሰላም ዊት ዳዊት የወርክሾፑን አላማና ግብ እንዲህ ለኤስቢኤስ አብራርተዋል። ሰሞኑን አዘጋጅተ ነው የነበረው ወርክሾፕ ኢትዮጵያውያን እና ትውልድ ኢትዮጵያውያን የህዳሴ ግድብን አስመልክቶ የሚደረገውን የኢትዮጵያ መንግስት የሚያደርገውን ድርድር ከመደገፍ አኳያ በተለያየ መንገድ በሚዲያ በህትመትም ሆነ በኤሌክትሮኒክስ ሚዲያ እንደዚሁም ደግሞ ኢንተርናሽናል መድረኮች ላይም ጭምር የኢትዮጵያን አቋም የሚያብራሩ ጉዳዮችን ወደ ህዝቡ የማድረስ ወደ የመንግስታቱ ወደ የዓለማቱ መንግስታት የማድረስ ስራ ወደ ህዝቡ የማድረስ ስራ የሚሰሩልን በግል ተነሳስተው የሚሰሩ አሉ። ራሳቸውን አደራጅተው የሚሰሩ አሉ እና በየአካባቢው በሚድል ኢስትም በሰሜን አሜሪካን በአውሮፓ ኢብን በአፍሪካም ጭምር አሉ እና እነዚህን በተቻለ መጠን ለመደገፍ የሚያደርጉትን ነገር በመረጃ በትክክለኛው መረጃ ደረጃ የማስታጠቅ ስራ አስፈላጊ ስለሆነ ይህንኑ ስልጠና ከተደራዳሪ አካላት ቡድን ውስጥ ካሉ ሰዎች በማምጣት ስልጠና የሰጠንበት እና እንደዚሁም ደግሞ ዲፕሎማቲካሊ ምን አይነት መንገድ ነው ኢትዮጵያ የምትከተለው፣ ምን አይነት አቋሞች አሏት፣ እነዚህ አቋሞች በህግ እንዴት ይብራራሉ፣ በህዳሴ ግድብ ብቻ ሳይሆን በአባይ አጠቃቀም አባይ አጠቃቀም እንዳጠቃላይ ወደፊት ያው አባይን መጠቀማችን ከዚህም በኋላ የሚቀጥል ነው የሚሆነው እና ያንን በተመለከተም ምን አይነት አንደርስታንዲንግ መፈጠር አለበት። እንደዚሁም ደግሞ በህዳሴ ግድብ ዙሪያ የተወሩ በአባይ ዙሪያ የተወሩ በጣም የተሳሳቱ ትርክቶች ከዚህ በፊት የነበሩትንም እንደዚሁ እንዴት ልናስቀራቸው እንችላለን እውነታው ምንድን ነው የሚለውን ነገር የግድ እነዚህ ስለ ኢትዮጵያ የሚናገሩ ስለ ኢትዮጵያ የሚከራከሩ የኢትዮጵያ ልጆች ኢትዮጵያን እና ትውልድ ኢትዮጵያውያን በየአካባቢው ይህን መረጃ እንዲያገኙ አስፈላጊ የሆኑ ስለተሰማን በእቅድ አዘጋጅተን ስልጠና የሰጠንበት ፕሮግራም ነው። እንግዲህ ይሄ ወርክሾፕ የኢትዮጵያ ዲያስፖራ ኤጀንሲ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደሚሉት በአባይ ተፋሰስ ተጠቃሚ ከሆኑ ሀገራት በተለይም ከግብጽ ጋር ሲነጻጸር የኢትዮጵያ ዲያስፖራ የአባይ ጉዳይ አምባሳደር ሆኖ አድ ኬሲ በመስራቱ ረገድ እስካሁን የተሰራው በግብፅ ዲያስፖራዎች ብልጫ ላይ የተንጠለጠለ ነው ብለዋል። እውነት ለመናገር እኛ ካሁን ያው በተለያየ መልኩ የህዳሴ ግድብን ለመደገፍ ዲያስፖራው እያደረገ ያለው አስተዋጽኦ ይታወቃል። ቦንድ በመግዛት፣ ስጦታ በመስጠት ሙያዊ ድጋፍ በማድረግ እና አሁን አሁን ደግሞ እንደዚሁ ድርድሩን ከመደገፍ አኳያ፣ አድቮኬሲ እና ዲፕሎማሲውን ከመደገፍ አኳያ እነዚህን ስራዎች እየሰራ እንዳለ ይታወቃል ነገር ግን ከኛ ቀድመው አሁን የጠቀስካቸው ሀገራት ማህበረሰባቸውን፣ የራሳቸውን ህዝብ በየት አካባቢ ያለው እኛ ካለን ቁጥር ስለበዛ ሳይሆን ነገር ግን ያላቸውን ቁጥር በዚህ ጉዳይ በማሳመን እና በማሰለፍ በጣም ከፍተኛ ስራ ለረዥም ጊዜ ሲሰሩ ነበር። በውጭ ያሉ ዜጎቻቸውን ብቻ ሳይሆን በሀገር ውስጥም ያሉ ዜጎቻቸው በጣም በሚገርም ሁኔታ የሌለውን ነገር እንኳን እንዳለ ተደርጎ፣ እውነት ያልሆነውን እውነትነት የሌለውን ኢንፎርሜሽን እንኳን እንደ እውነትነት ተቆጥሮ ህዝቡ ያንን እንዲቀበል በከፍተኛ ሁኔታ የተሰራበት ስራ እንዳለ እናያለን። ለረዥም ጊዜ ማለት ነው። እኛ ለረዥም ጊዜ አባይንም ሳንጠቀምበት ቆይተናል። በጣም ለረዥም ጊዜ የህዳሴ ግድብ እንኳን መገንባት ከጀመረ ዘጠኝ ዓመቱ ነው። ከዛ በፊት በጣም ብዙ ዘመናትን ኢትዮጵያ ነበረች ሌሎችም መንግስታት በአባይን ሲጠቀሙ ነበረ እና ነገር ግን ይሄ ምንም ሳይነገር ሳይደረግ ሳይሰራበት የቆየ ነው። በዚህ እኛ ሌት ነው የጀመርነው እ ያለን ማህበረሰብ ቁጥሩ አንሱ አደለም። የኛ ያለን ማህበረሰብ በውጭ እንዳልከው የሌለበት ኢትዮጵያ የሌለበት የለም እስከሚባል ድረስ በየቦታው በጣም በርካታ ኢትዮጵያንና ትውልድ ኢትዮጵያውያን በውጭ ይኖራሉ። ና በያሉበት አካባቢ ግን የኢትዮጵያን ጥቅም የማስከበር ስራ አምባሳደር የመሆን ስራ መስራት ይኖርባቸዋል የሚል ነው። እንግዲህ አሁን በአዲሱ በአዲሱ የውጭ ጉዳይ ፖሊሲም የተሻሻለው ነገር ምንድን ነው? ዜጋ መር ዲፕሎማሲ ነው መስራት ያለብን የሚል ነው። ስለዚህ ዜጎች በያሉበት ኢትዮጵያውያን እና ትውልድ ኢትዮጵያውያን የኢትዮጵያ ጥቅም እንዲከበር፣ የኢትዮጵያ ክብር እንዳይነካ፣ ሉዓላዊነቷ እንዳይነካ ዘብ የሚቆሙ መሆን አለባቸው። ይሄን ከማድረግ አኳያ አሁን ያለው ስራ ጅምር ስራ ነው። ነገር ግን ይሄ ጅምር ስራ ያመጣውን ለውጥ እያየን ያለ ነው። ስለዚህ ይሄ መቀጠል ይኖርበታል። ይህንንም ከማድረግ አኳያ ነው፣ ይሄን ከመደገፍ አኳያ ነው ስልጠናውን የሰጠ ነው ማለት ነው። እርግጥ ነው ሁሉም ባይሆን አብዛኛው ዲያስፖራ በህዳሴ ግድቡ ላይ አሻራውን ለማሳረፍ እየተንቀሳቀሰ ነው። ሲንቀሳቀስም ነበር። ምንም እንኳን በአድቮኬሲው ረገድ አርኪ እንቅስቃሴ ባይኖርም ቦንድ በመግዛቱ በኩል የታየው እንቅስቃሴ ግን የተሻለ ነው ይላሉ የዲያስፖራ ኤጀንሲው ዋና ዳይሬክተር ወይዘሮ ሰላማዊት ለዘጠኝ አመታት ሙሉን ዲያስፖራው በደቦንድ ቦንድ በመግዛትም ሆነ ስጦታ በመስጠት ሲሳተፍ ቆይቷል። እነዚህ ላለፉት ዘጠኝ አመታት ያደረገውን ድጋፍ በምናይበት ጊዜ ከአርባ ሁለት ሚሊዮን ዶላር በላይ ነው። የባለፈው እስከ ላስት የር ማለት ነው። የባለፈውን አመት ብቻ ለብቻ ወስደን በምናይበት ጊዜ ደግሞ እንደዚሁ ከሰባት መቶ ሺ ዶላር በላይ በአንድ አመት ውስጥ እስከ እንግዲህ ኮሮና እስከሚከሰትበት ጊዜ ድረስ ቦንድ የተሸጡበት እና ስጦታ የተሰበሰበበት ሁኔታ እንዳለ እናያለን። እንግዲህ ከዚህ ባሻገር ደግሞ አሁን ሙሌቱ ደግሞ ከተደረገ በኋላ ደግሞ በጣም ከፍተኛ መነሳሳት ያለ ስለነበረ በየቦታው በጣም ከፍተኛ መጠን ያለው ቦንድ በመግዛት ስጦታ በመስጠት አሁን በአዲስ መልኩ በዘመቻ መልክ ስራው እንዳዲስ ተጀምረዋል። ማለት ያለው መነቃቃት በከፍተኛ የሚገለጽ ነው። በገንዘብ ድጋፍም በእውቀትም እንደዚሁም ጥሩ አድቮካሲና ዲፕሎማሲ በመስራት ፐብሊክ ዲፕሎማሲ በመስራት በጣም በየቦታው ጥሩ ድጋፍ ነው ያለው። የኢትዮጵያ የዲያስፖራ ኤጀንሲ ዋና ዲሬክተር ወይዘሮ ሰላማዊት ዳዊት የግብፅን የተዛባ ትረካ ለዓለም ማህበረሰብ የበለጠ በማጋለጥ በኩልም ሆነ በቦንድ ግዢ ከዚያም ማለፍ ሲል በአገሪቱ ኢንቨስትመንት ወይም ልማት ውስጥ ዲያስፖራው አይነተኛ ሚና እንዲጫወት ቢሯቸው ሰፊ እቅድ ነድፏል፣ እየተንቀሳቀሰም ነው። እቅድ እንግዲህ እንዳልኩ በዚህ አመት በጣም በተለይም ደግሞ ከሙሊቱ በኋላ ያለውን መነቃቃት በማየት እቅድ ነድፈን ወደ ተጻጽሞ ወደ ስራ ከገባን አሁን ድወር አካባቢ ሊሆነን ነው። በዚህ ባዘጋጀነው ፕላን እስከ አመቱ መጨረሻ ድረስ ከሁለት መቶ ሚሊዮን ብር በላይ ለግድቡ እናሰባስባለን ብለን በቅድ ይዘናል። ከገንዘብ ድጋፍ አኳያ ድርድሩን ከመደገፍና የኢትዮጵያን አቋም በዓለም እንዲታወቅና የኢትዮጵያ አቋም ትክክለኛና የራስን ብቻ የመፈለግ ሳይሆን ሁሉንም የመጥቀም ማንንም የመጉዳት ዓላማ እንደሌለው የሚያብራራ መሆኑን ሁሉም የሁሉም ዓለማት መንግስታት ህዝቦች እንዲያውቁ የማድረጉን ስራ በዲያስፖራዎች ያስተላለን ብለን ደግሞ እንደዚሁ ፕላን አድርገን ተነስተናል። በየአካባቢው በየቋንቋው ሰዎች አሉን። ዲያስፖራዎች አሉን። ትውልድ ኢትዮጵያውያን እና ኢትዮጵያውያን አንዳንዶቹ እዛው ተወልደው ያደጉ ናቸው። የኢትዮጵያን ፍቅር ያላቸው የኢትዮጵያ መብት መነካት የለበትም ብለው የሚከራከሩ በዚህም በዚህ በተሻጋሪ ውሃ አጠቃቀም ዙሪያ ሙያውን የተማሩ ምሁራንም ጭምር ያሉበት ነው። ከዚህ አኳያ ኢንተርናሽናል መድረኮችንም ጭምር በመጠቀም የኢትዮጵያን መብት የሚያብራሩ እና የሚከራከሩ እንዲሆኑ የማድረግ ስራ በተቀናጀ መልኩ ለመስራት በእቅድ ተይዟል። ይህም በየጊዜው ነው እየተከናወነ የሚሄድ ነው የሚሆነው። እንግዲህ በአመቱ መጨረሻ የተሻለ የድርድር ውጤትና የተሻለ ደግሞ የገንዘብ አቅም ይኖረናል ብለን ነው ያሰብ ነው። ስለዚህ ማስተላለፍ የምንፈልገው መልዕክት ኢትዮጵያ ግድቡን መጨረስ ማጠናቀቅና በአጭር ጊዜ ውስጥ ተጠናቆ ጥቅም ላይ እንዲውል ነው የምትፈልገው። ይሄን ከማድረግ አኳያ እንግዲህ የሚያስፈልገውን ፈላጊውን ድጋፍ ከነሱ የሚጠበቀውን ከውጭ ከሚኖሩ ዜጎቻችን እና ትውልድ ኢትዮጵያውያን የሚጠበቀውን ድጋፍ ያለምንም ልዩነት በመላቸው ምንም አይነት ልዩነት እንደው የፖለቲካ ዲፍረንስ ሊኖር ይችላል፣ አመለካከት ልዩነት ሊኖር ይችላል፣ ብዙ አይነት ልዩነቶች ሊኖሩ ይችላሉ። ይሄ ግን ሀገራዊ ጉዳይ ነው፣ የልጆቻችን ጉዳይ ነው፣ የሀገር ክብር ጉዳይ ነው፣ የሉዓላዊነትም ጭምር ጉዳይ ነው እና እዚህ ላይ በጋራ በመቆም አስፈላጊውን ድጋፍ ሁሉ በማድረግ ከኢትዮጵያ ጎን እንዲቆሙ ይገባል የሚል ጥሪ ነው ማስተላለፍ የምፈልገው። ለኤስቢኤስ አውስትራሊያ ሬዲዮ ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።